ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞስ ጋር በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀምረ። በኢትዮጵያ እስካሁን በኢቦላ የታመመ ሰው የለም ሲል የኢትዮጵያ መንግሥት አስታወቀ። በአንዳንድ ድረገጾች የተጠራጨውን መረጃ እየተሳሳተ ነው ብሏል። መግለጫው በአዲስ አበባ የተሰጠውን ጋዜጣዊ መግለጫ ዝርዝር በዕለቱ አብረን እንመለከታለን። የአዲስ አበባው ዩናይት ስቴትስ ኤምባሲን በበኩሉ እስካሁን ለቫይረሱ መጋለጡ የተረጋገጠ ወይም ለቫይረሱ መጋለጡ የሚጠረጠር ሰው የለም ሲል በትላንትና ዕለት ያወጣው መግለጫ ዝርዝር ተካቷል። ሌሎች ዘገባዎችና ቅንብሮችንም ይዘናል። ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ አርብ ጥቅምት 7 2007 ዓ ም ስርጭታችን ጋር አስተናጋጃችሁ አሉ ከበደ ከአቀናባሪ ኃይሉ ታምራትና ከስርጭት መሐንዲሱ ቮይቴክ ዞርኛ ጋር እስከ ምሽቱ አንድ ሰዓት ተኩል አብራቸው አምሻለሁ። አሁን ለቀዳሚው የሰዓቱ የዓለም ዜና ሰለሞን አባተ። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምን አመሻችሁ። የዓለም ዜና ነው። የሁለት የዩናይትድ ስቴትስ ፕሬዚደንቶች ረዳት ሆነው የሰሩትን ሮን ክላይንን የኢቦላ ጉዳዮች ጠቅላይ ኃላፊ ወይም ኢቦላ ሳር ብለው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ሾሙ። ይህ በእንዲህ እንዳለም ሴኔጋል ከኢቦላ ነጻ ነች ሲል የዓለም የጤና ድርጅት አስታውቋል። የጤና ድርጅቱ ይህንን መግለጫ ያወጣው ሴኔጋል ከጊኒ ወደ ግዛቷ የገባ አንድ የኢቦላ ሕመምተኛ መኖሩን ካሳወቀች በኋላ ለ42 ቀናት ካደረገው የቅርብ ክትትል በኋላ መሆኑ ታውቋል። ምዕራብ አፍሪካ ውስጥ በፍጥነት እየተስፋፋ ሰውን እያዳረሰ ያለውንና እስካሁንም ወደ 4500 ህይወት ያጠፋውን ይህንኑ የኢቦላን ወረርሽኝ ለመቆጣጠር ዓለም እያደረገ ያለውን ጥረት ቢጨምርም የመንግስታቱ ድርጅት እያከናወነ ያለውን ስራ በአግባቡ ለማንቀሳቀስ የሚችል ገንዘብ እጥረት አሁንም እንዳለበት ተገልጿል። አንዲት የሕክምና ባለሙያዎችን የያዘች የእንግሊዝ ባህር ኃይል መርከብ ዛሬ ወደ ሲራሊዮን ተንቀሳቅሳለች። በሽታውን ባለበት ለመቆጣጠር ለሚደረገው ጥረት ምዕራብ አፍሪካ ውስጥ የሚገኙትን አራት ሺህ ወታደሮቻቸውን እንዲያግዙ ተጨማሪ የጦር ሰራዊት አባላትን ለመላክ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ትዕዛዝ ሰጥተዋል። የዓለም የጤና ድርጅት ደግሞ ሀገሪቱ ቫይረሱን ለመቆጣጠር ሀገሮቹ ቫይረሱን ለመቆጣጠር ያላቸውን ዝግጁነት የሚገመግሙ ቡድኖችን ወደ አይቮሪ ኮስትና ወደ ማሊ እንደሚልክ አስታውቋል። ድርጅቱ በተጨማሪም በአደጋ ቀጠና ውስጥ ናቸው ብሎ ከከለላቸው 13 የአካባቢው ሀገሮች ውስጥም ቅንጅቱን እያጠናከረ መሆኑን አስታውቋል። የበሽታውን መተላለፍና ስርጭት ለመግታት ያስፈልጋል ከተባለውና እስከፊታችን ኅዳር 22 መገኘት አለበት ከተባለው የአንድ ቢሊዮን ዶላር ጥያቄ እስካሁን የተገኘው 20 ሚሊዮን ብቻ በመሆኑ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዓለምን ለዓለም የማንቂያ ጥሪ አሰምተዋል። ዋና ጸሐፊው እንዳሉት ተገኘ ከተባለውም ውስጥ ቢሆን ከ20 ሚሊዮኑ በገንዘብ የተለገሰው 100 ሺህ ዶላር ብቻ ሲሆን ያም የተገኘው ከአንዲት ኮሎምቢያ ብቻ ነው። ሰሜን ዳርፉር ውስጥ በአፍሪቃ ህብረትና በተባበሩት መንግስታት የሰላም ጥበቃ አባላት በሆኑ የኢትዮጵያ ወታደሮች ላይ ድንገት በተጣለ አደጋ ሶስት ሰላም አስከባሪዎች ተገደሉ። ማንነታቸው ባልታወቀ ታጣቂዎች በተከፈተው ጥቃት ሁለት ወታደሮች የሞቱት ወዲያውኑ ሲሆን ሶስተኛው ቆስሎ ወደ ካርቱም ከተወሰደ በኋላ ሆስፒታል ውስጥ ሕይወቱ አልፏል። ኢትዮጵያውያኑ የሰላም ጥበቃ ጓዶ አባላት አደጋው በተጣለባቸው ወቅት አንድ የውሃ ጉድጓድ እየጠበቁ ነው የነበረ ሲሆን ጥቃት አድራሾቹ ወታደሮቹ ይጠቀሙበት የነበረውን ተሽከርካሪ ይዘው ተሰውረዋል። የናይጄሪያው እስላማዊ ቡድን ቦኮ ሐራምና የናይጄሪያ መንግሥት የተኩስ አቁም ስምምነት ላይ ደረሱ። የናይጄሪያ ጦር ኤታማዦር ሹም አሌክስ ባዴህ ዛሬ ባወጡት መመሪያ የኃይል አዛዦች ሁሉ በሁሉም የዘመቻው አካላት ስምምነቱን እንዲያከብሩ አዘዋል። የቦኮ ሐራም ዋና ጸሐፊ ነኝ ያለ ዳንኤል አሕማዱ የሚባል ግለሰብም የተኩስ አቁም ስምምነቱ መደረሱን ለቪኦኤ አመልክቷል። ገዢው የሞዛምቢክ ፓርቲ በቅድሚያ በተደረጉ የድምፅ ቆጠራ ውጤቶች መሠረት በረቡዕ ምርጫ እየመራ ነው። ዋናው የተቃዋሚ ፓርቲ ግን ተጭበርብሯል ሲል ውጤቱን ውድቅ አድርጓል። ኮባኒ የምትባለዋን ከተማ ለመያዝ እየተዋጉ ባሉት የአይሲል ኃይሎች ላይ የዩናይትድ ስቴትስና የጥምረቱ ኃይሎች ከኩርድ ተዋጊዎች ጋር እያደረጉ ያሉት መቋቋም አበረታች ውጤት እያሳየ መሆኑን የዩናይትድ ስቴትስ ጦር አዛዥ ጄኔራል ሎይድ ኦስተን ፔንታገን ውስጥ ዛሬ በሰጡት መግለጫ አስታውቀዋል። ዜናው ይኸው ነበር ነው ሰለሞን አባተን ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች ከሚሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ይዘን እንመለሳለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ በኢትዮጵያ እስካሁን በኢቦላ የታመመ ሰው የለም ሲል መንግስት አስታወቀ። በአንዳንድ ድረገጾች የተሰራጨውን መረጃ የተሳሳተ ነው ብሏል። ጋዜጣዊ መግለጫውን የተከታተለው እስክንድር ፍሬው ዝርዝሩን ይዟል። ዛሬ በውጭ ጉዳይ ሚኒስቴር የተሰጠው መግለጫ የሰሞኑ መነጋገሪያ የሆኑ ሁለት ጉዳዮች የተነሱበት ነው። ተቀማጭነታቸው አዲስ አበባ የሆነ ዲፕሎማቶችና ጋዜጠኞች በተገኙበት በዚሁ ስነ ስርዓት ላይ የኢቦላ በሽታን የተመለከተው ጉዳይ በቀዳሚነት ተነስቷል። በኢትዮጵያ በሚገኙ ሁለት ሆስፒታሎች የኢቦላ በሽተኞች መገኘታቸውን የሚገልጽ መረጃ መሰራጨቱን የጠቀሱት ባለስልጣናቱ ይህ ፈጽሞ የተሳሳተ መሆኑን ተናግረዋል። በጉዳዩ ላይ ማብራሪያ የሰጡት የአገር አቀፉ ጸረ ኢቦላ ግብረ ኃይል የቴክኒክ ኮሚቴ ሰብሳቢ ዶክተር ዳዲ ጅማ በኢትዮጵያ እስካሁን የኢቦላ በሽተኛ አልተገኘም ብለዋል። ወረርሽኙ በምዕራብ አፍሪቃ ከተከሰተ እስካሁን ድረስ በኢትዮጵያ የኢቦላ ህመምተኛ የለም። ከህብረተሰቡና ከጤና ባለሙያዎች ግን የተለያዩ ነገሮችን በተከታታይ ስንሰማ ቆይተናል፣ ስንሰማ የቆየ ነው። እያንዳንዱ ያልተረጋገጠ መረጃ ሐሰት መሆኑ በባለሙያዎች ተረጋግጧል። በዓለም የጤና ጥበቃ ድርጅትና በአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ በወጡ መስፈርቶች መሰረት፣ በእነዚህ መስፈርቶች በኢትዮጵያ የኢቦላ ታማሚ የለም። ኢቦላን በመከላከል ረገድ ከኢትዮጵያ ጋር በጋራ እየሰሩ መሆኑን የገለጹት የዓለም ጤና ጥበቃ ድርጅት ተወካይ ዶክተር ኬባ ጄትም በሽታው እስካሁን አለመከሰቱን ገልጸዋል። በሽታው ያለበት ሰው ከተገኘ ግን ኢትዮጵያ ይፋ እንደምታደርግ ላረጋግጥላችሁ እወዳለው ብለዋል። ኢትዮጵያ የኢቦላ በሽታ በአገሪቱ ቢገኝ ኢትዮጵያ ይፋ አታደርግም የሚል ጥርጣሬ አለ። ነገር ግን እኔም የምነግራችሁ ማንኛውም በኢቦላ የተጠረጠረ ሰውም ሆነ የተረጋገጠ ሕመምተኛ ሲኖር አይደበቅም፣ ይፋ ይደረጋል። መረጃም እንጋራለን። ምክንያቱም በሽታው ከተገኘ ሀገሪቱ ዝግጁ ናት። የኢቦላ በሽታን ለመከላከል በኢትዮጵያ እየተሰሩ ያሉ ስራዎች በስፋት የተዳሰሱ ሲሆን ጥያቄዎች ተነስሰው ምን ላይ ተሰጥቶባቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ተከታዩም ከኢቦላ ጉዳይ ጋር የሚያቆየን ይሆናል። በኢትዮጵያ የዩናይት ስቴትስ ኤምባሲ የኢቦላ ቫይረስን አስመልክቶ ትላንት ለዜጎቹ መልእክት አስተላልፏል። ኢትዮጵያ ውስጥ እስካሁን በበሽታው መያዙ ለህመሙ የተጋለጠ ማለት ነው። የተረጋገጠ ወይም የሚጠረጠር ሰው እንደሌለ ይገልጻል። የትላንቱ በኢትዮጵያ የአሜሪካ ኤምባሲ ጋዜጣዊ መግለጫ ከሞላ ጎደል እንዲህ እንደሚከተለው ይነበባል። ኢትዮጵያ ውስጥ እስካሁን በኢቦላ በሽታ መያዙ የተረጋገጠ ወይም የሚጠረጠር ሰው መኖሩን አስመልክቶ በመገናኛ ብዙኃን የተሳሳተ ዘገባ መቅረቡን ኤምባሲያችን ይገነዘባል። የኢትዮጵያ መንግስት ባለሥልጣናትም እነዚህን ጭምጭምታዎች በቅርቡ ውድቅ ማድረጋቸው ይታወቃል፣ ካለ በኋላ የዩናይትድ ስቴትስ ኤምባሲ ባለሥልጣናት የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲና የዩናይትድ ስቴትስ ዓለም አቀፍ የልማት መሥሪያ ቤት ዩኤስኤአይዲን ጨምሮ ከኢትዮጵያ መንግሥት ጤና ጥበቃ ሚኒስቴርና ከሀገሪቱ የጤና ተቋም ጋር በቅርበት በመሥራት የኢቦላን በሽታ ስርጭት ለመከላከልና ለመቆጣጠር በያዙት ጥረት ይቀጥላሉ ብሏል። የዩናይትድ ስቴትስ ኤምባሲ ኢትዮጵያ ውስጥ ለሚኖሩና ወደዚያች አገር ለመጓዝ ለሚፈልጉ ዜጎቹ በድጋሚ መግለጽ የሚሻው ስለ ኢቦላ በሽታ ተገቢ ግንዛቤ ማግኘት እንዲችሉ በድረ ገጾች የሚወጡ መረጃዎችን እንዲከታተሉ ነው ካለ በኋላ በመቀጠል ዜጎቹ በዚሁ መሠረት የሲዲሲ ማለትም የበሽታዎች መቆጣጠሪያና መከላከያ ማዕከልና ደብልዩ ኤች ኦ ማለትም የዓለም ጤና ድርጅት የሁለቱንም ድረ ገጾች እንዲጎበኙ እንመክራለን ብሏል። የሲዲሲ ኢቦላ ድረገጽ አድራሻም www cdc ጂኦቪ እዝባር ቢኤችኤፍ እዝባር ኢቦላ መሆኑን ገልጿል። በየወቅቱ ለሚወጡ ተለዋዋጭ መረጃዎች ደግሞ የዩናይትድ ስቴትስ ኤምባሲና ቆንሲላዎችን የስልክ ቁጥር አስፍሯል። በዩናይትድ ስቴትስና ካናዳ 888 407 4747 ወይም 2025014444 መሆኑን ገልጾ ቁጥሮቹን ከበዓላት ቀናት ውጭ ከሰኞ እስከ አርብ ከጠዋቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት እንደሚሰሩ አብራርቷል። በትዊተርና ፌስቡክም ተከታተሉን መረጃዎች ታገኛላችሁ ሲል በኢትዮጵያ የዩናይትድ ስቴትስ ኤምባሲ ስለ ኢቦላ ለዜጎቹ ባወጣው አዲስ መግለጫ አስታውቋል። የአዲስ አበባውን አሜሪካ ኤምባሲ አድራሻ ማወቅ ለፈለጉም እንጦጦ መንገድ የመልእክት ሳጥን ቁጥር 10 14 መሆኑን ከውጭ ወደ ኢትዮጵያ ለኤምባሲው መደወል ለሚሹ ደግሞ ቁጥሩ 251111306000 ወይም በኢሜይል ሲኦኤንኤስኤሲኤስ አት ስቴት ጂኦቪ ማግኘት እንደምችሉ አስታውቋል። የአሜሪካ ዜጎች የኤምባሲውን ተረኛ መኮንን ማነጋገር ከፈለጉ ደግሞ 011 251 1360600 ላይ ማግኘት እንደሚችሉ አብራርቷል። በምዕራብ አፍሪካ አገሮች የተዛመተውን የኢቦላ ወረርሽኝ ለመቋቋም ፈተናዎች ያላቸውን የመሠረተ ልማት ውስንነትና የሰው ኃይል እጥረት የአፍሪካ ህብረት ጠቆመ። በዩናይት ስቴትስም አንዲት ሌላ ነርስ ለኢቮላ ቫይረስ መጋለጧ ሲሰማ ፕሬዚዳንት ባራክ ኦባማ የሀገሪቱን ሕዝብ ለማረጋጋት ሲሉ የፖለቲካ ዘመቻ እቅዳቸውን መሰረዛቸው ተዘግቧል። አዳነች ፍሰሀዬ የአፍሪካ ህብረት ዋና ጽህፈት ቤት ከሚገኝበት አዲስ አበባ የተላከውን የማርታ ቫንደርዎልፍን ዘገባና እንዲሁም አሩ ፓንዴ በዋሽንግተን ያጠናቀረውን ሌላ ዘገባ አጣምራ ይዛ ቀርባለች። ሆስፒታሎችንና የሕክምና ማዕከሎችን የመሳሰሉት መሰረተ ልማቶች እንዲሁም እዛው የሚሰሩ የሰለጠኑ ባለሙያዎች መበራከትን እንደሚጠይቅ የአፍሪቃ ህብረት ገልጿል። ዩናይትድ ስቴትስ፣ ብሪታንያና ፈረንሳይ በሚያስፈልገው መሠረተ ልማት ግንባታ ለመርዳት እቅዶችና መርሃ ግብሮች አውጥተዋል። የአፍሪቃ ህብረት ኮሚሽን ሊቀመንበር ድላሚና ዙማ ግን የሰው ኃይል ማግኘቱም ወሳኝ ነው ይላሉ። ዌን ዘ ኢንተርናሽናል ኮሚዩኒቲ ዋዝ ፕለጂንግ ኖት ማኒ ካንትሪስ ፕለጅድ ሂውማን ሪሶርሰስ ዓለም አቀፉ ማህበረሰብ ለመርዳት ቃል በገባበት ወቅት የሰው ኃይልንም ለመላክ ቃል የገቡት ሀገሮች ብዙ አይደሉም። መሰረተ ልማቱ ሲገነባ በሆስፒታሎችና በሕክምና ማዕከሎቹ የሚያገለግሉ ሰዎችም ያስፈልጉናል። የአፍሪካ ህብረት እስካሁን ባለው ጊዜ አንድ መቶ የሚሆኑ የጤና ጥበቃ ሰራተኞች በላይቤሪያና በሲራሊዮን በፍላጎታቸው እንዲያገለግሉ ልኳል። አንድ ሌላ የጤና ባለሙያዎች ቡድንም በቅርቡ ወደ ጊኒ ይላካል። ሆኖም ገና ብዙ ወዶ ገብ ሰራተኞች ያስፈልጋሉ። የአፍሪካ ህብረት ተጨማሪ የጤና ጥበቃ ሰራተኞች እንዲላኩ ለአባል አገሮች መሪዎች ደብዳቤ መላኩን ድላሚና ዙማ ጠቁመዋል ኖ እያንዳንዷ ሀገር እስከ አስርና ሃያ የሚሆኑ የጤና ጥበቃ ባለሙያዎች ለመላክ ይቻላቸው እንደሆነ ለማየት ነው የጠየቅ ነው። ሁሉም በየበኩሉ የሚቻለውን ያህል ከመላክ በመቶዎች የሚቆጠሩ የሕክምና ሰራተኞች ልናገኝ እንችላለን። ከአፍሪቃ ውጭ የሆኑ ሌሎች ሀገሮችም የጤና ሰራተኞች ለመላክ ይችሉን እንደሆነ እናነጋግራለን። ይሁንና በአህጉር ደረጃ የቻልነውን ያህል ሰው ኃይል ማበርከቱን እንደ ግዴታ እናየዋለን። የአፍሪቃ ህብረት የማህበራዊ ኑሮ ጉዳይ ኮሚሽነር ሙስጣፋ ሲዲኪ ካሎኮ በኢቦላ በሽታ እጅግ የተጎዱትን ሶስት የምዕራብ አፍሪካ ሀገሮችን ጎብኝተው ተመልሰዋል። ችግሩ እጅግ አስከፊ ነው። ኢቦላን ለመግታት ጥረት በሚደረግበት በአሁኑ ወቅት ህዝቡ የተሻለ ግንዛቤ እንዲኖረው ማድረጉ ወሳኝ ነው ብለዋል። ከሰዎች ባህላዊ አሰራርና አመለካከት ጋር የተሳሰረ ነገር ነው። አንድ የታመመ ዘመድ ካለ ማስታመም እንደምትፈልግ ግልጽ ነው። አሁን ግን አንድ ሰው ቢታመም ወይም ትኩሳት ያለበት ሰው ካለ ማንን መጥራት እንዳለበት እየነገር ነው ነው የታመሙት ከቤት ከወጡ በኋላ የመዳን ዕድል ያገኙት ሊያገኙት ወደ ቤታቸው እስከሚመለሱበት ጊዜ ድረስ እንዳይጠይቋቸው እየመከርን ነው። የአፍሪካ ህብረት በምዕራብ አፍሪቃ የተዛመተውን ኢቦላ በሽታን በመግታት ተግባር የሚሰማራ ግብረ ኃይል መስርቷል። ግብረ ኃይሉ እስከ መጪው ጥር ወር ድረስ ሥራ ለማንቀሳቀስ ያስፈልገኛል በሚል ከጠየቀው 35 ሚሊዮን ዶላር እስካሁን ባለው ጊዜ ያገኘው 18 ሚሊዮን ዶላር ብቻ ነው። ባለፈው ዓመት ታህሳስ ወር ላይ ኢቦላ ገብቷል ከተባለበት ጊዜ አንስቶ ወደ 4500 የሚጠጋ ህይወት በበሽታው ጠፍቷል። በዩናይትድ ስቴትስ ያለውን ሁኔታ ስንመለከት ደግሞ ዳለስ ቴክሳስ ክፍለ ሀገር ውስጥ ሁለተኛ ነርስ ኢቦላ ስለያዛት ስጋቱ እየጨመረ ሄዷል። ሁለቱ ነርሶች ኢቦላ የያዛቸው በአንድ የቴክሳስ ሆስፒታል ሲታከም ቆይቶ የሞተውን ቶማስ ኤሪክ ዳንከንን በማከማቸው ነው። ነርሷ ለኢቦላ ህመም ተጋልጣ ሊሆን ይችላል በሚል ጥርጣሬ ባለፈው ማክሰኞ ሆስፒታል ከመግባቷ ጥቂት ሰዓታት በፊት በአይሮፕላን ተሳፍራ ስለነበረ ሌሎች ተሳፋሪዎችም ለቫይረሱ ተጋልጠው ሊሆን ይችላል የሚል ስጋት አሳድሯል። ስለሆነም ፕሬዚደንት ኦባማ ራሳቸው ስለ ጉዳዩ ለመከታተል ሲሉ ትላንት ሊያደርጉት የነበረውን የምርጫ ዘመቻ ሰርዘው ከካቢኔያቸው ባለሥልጣኖች ጋር መመካከሩን መርጠዋል። ፕሬዚደንት ኦባማ በዋይት ሀውስ ቤተ መንግሥት ለጋዜጠኞች በሰጡት መግለጫ በኢቦላ ጉዳይ ላይ ጥብቅ ቁጥጥር እንደሚደረግ ገልጸዋል። ይሁንና አሁን ያለው ፕሮቶኮል ማለት ኢቦላን ለመከላከል የሚያስፈልገው የጥንቃቄ መመሪያ እየሰራ ነው ብለዋል። ያሉትን ፕሮቶኮሎች በሚገባ ካከበርንና ከተከተልን፣ የሚያስፈልገውን መረጃም ካሰራጨን በዚህ ሀገር ኢቦላ ሊዛመት የሚችልበት እድል በጣም በጣም የጠበበ ነው። ዩናይትድ ስቴትስ ውስጥ አዲስ የኢቦላ በሽተኞች ወደ ገጠማቸው ማናቸውም ሆስፒታሎች ልዩ ፈጥኖ ደራሽ ቡድን እንደሚላክላቸው ፕሬዝደንት ኦባማ አስገንዝበዋል። ፕሬዝደንት ኦባማ አሜሪካውያንን ለማረጋጋት በሚሞክሩበት በአሁኑ ወቅት በምዕራብ አፍሪካ ወደ 4500 የሚጠጋ ሕይወት የጠፋበትን ሁኔታ አስገንዝበዋል። ሪስ እዚህ ዩናይትድ ስቴትስ ውስጥ የኢቦላን መስፋፋት ማስወገድ እንደሚቻል ሙሉ እምነት አለኝ። ይሁንና በሽታው በምዕራብ አፍሪካ ከቁጥጥር ውጭ ከወጣ ይህን ለማድረግ ከባድ ይሆናል። ዩናይትድ ስቴትስ በላይቤሪያ፣ በሴራሊዮንና በጊኒ የምታደርገው እርዳታ ለአሜሪካውያን ጤና ጥበቃ ይጠቅማል ሲሉ ፕሬዝደንት ኦባማ ተናግረዋል። ፕሬዝዳንቱ ትላንት ከአውሮፓና ከጃፓን መሪዎች ጋር በስልክ በተነጋገሩበት ወቅት የበለጠ ዓለም አቀፍ ረድኤት እንደሚያስፈልግ አስምረውበታል። በአነጋጋሪውና የተለየ ትኩረት በተሰጠው የባላ ጉዳይ ላይ ያተኮሩ በርከት ያሉ ርዕሰ ጉዳዮችን ነበር ያደመጥነው። አሁን ወደ ሌላ ርዕስ ነው የምናልፈው። በኢትዮጵያ በሱዳንና በግብፅ መካከል የሚደረገው የታላቁ ግድብ ድርድር ሁለተኛ ዙር ትናንትና ዛሬ ካይሮ ላይ ተካሂዷል። የናይል ተፋሰስ የትብብር ማዕቀፍ የምስራቅ ናይል ባለስልጣን የሆኑትን አቶ ፈቅ አህመድ ነጋሽን ሰለሞን አባተ በትናንትናው እለት አነጋግረው ነበር። በውይይቱ ውስጥ ዛሬ የሚል ጊዜ ጠቋሚ ቢነሳ ታዲያ ትናንት እንደነበር ነገ የተባለውም ዛሬ መሆኑን ከአክብሮት ጋር እንገልጻለን። እነሆ ዘገባው ነው። አቶ ፈቃ አህመድ በኢትዮጵያ በሱዳንና በግብፅ መካከል የሚደረገው ንግግር የሶስት ወገን ንግግር ለዛሬ ጥቅምት 6 2007 ዓመተ ምህረት ሊጀመር ተቀጥሮ ነበርና በምን ሁኔታ ላይ ይገኛል? እሱ ውይይቱ ዛሬ ተጀምሯል። እንግዲህ እስካሁን ድረስ ውይይቱ እየተካሄደ ነው ያለው። የሚነጋገርበትንም አጀንዳ ተለዋውጧል፣ ውይይቱ ከመጀመሩ በፊት። ስለዚህ በአብዛኛው አማካሪ ድርጅት የመቅጠር ግደቶችን የማስተካከል ስራ ነው የሚሰሩት። ይሄ ውይይት የተጀመረው ካይሮ ላይ ነው። ግብጽ ደግሞ ለመጀመሪያ ጊዜ ይመስለኛል እንደዚህ አይነቱን ስብሰባ ስታስተናግድ። እንዴት ነው ያለው የግብጽ ሁኔታና ስሜት? እንግዲህ ይሄ የሶስትዮሽ ውይይት ከተጀመረ ካይሮ ላይ ስብሰባው ሲካሄድ የመጀመሪያው ነው። ይሁን እንጂ የኢንተርናሽናል ኤክስፐርቶች ፓናል ስብሰባ ይካሄድ የነበረ ጊዜ አንደኛው ስብሰባ እንደዚሁ ካይሮ ላይ የተደረገበት ሁኔታ ነው ያለው። በራሳቸው በግብጽ ሚኒስትር ጥያቄ ነው ስብሰባው ካይሮ ላይ እንዲደረግ የሆነው። ስለዚህ ስብሰባው ግብጽ ላይ መሆኑ ያው ግብጽ በዚህ ጉዳይ ውስጥ ሙሉ በሙሉ የተሳተፈች መሆኑን ለማሳወቅ የፈለጉ ይመስለኛል። እና በራሳቸው ጥያቄ የዛሬው ስብሰባ የዓለም አቀፍ የኤክስፐርቶች ቡድንን የሚያጠናውን ለመምረጥ ነው። እና ሶስታችሁ ሀገሮች ሶስት ሶስት ዓለም አቀፍ ቡድኖች እጩዎችን ለማቅረብ ሀሳብ ነበራችሁ ይመስለኛል። አሁ ልክ ነው። እንግዲህ ምንድነው የአማካሪ ድርጅቶችን ቅጥር ለማፋጠን ሲባል በአጭር ዝርዝር የቅጥር ሂደት ነው የተስማማ ነው። እያንዳንዱ ሀገር ሶስት ሶስት አማካሪ ድርጅቶችን መርጧል። አቅርበዋል። እንግዲህ የሚሶስቱ ወይም ዘጠኝ ድርጅቶች በሚሰጣቸው የግዢ ሂደትና የስራ ወሰን መሰረት ተወዳድረው አሸናፊው ድርጅት ስራን ጥናቶችን እንዲያጠና ይደረጋል። እነማን በእጩነት እንደቀረቡ እስካሁን የሚታወቅ ነገር አለ? አቶ ፈቅ አህመድ አማካሪ ድርጅቶች ናቸው እንግዲህ አማካሪ ድርጅቶቹ ይታወቃሉ ማለት አገራቶቹ ተለዋውጠዋል። ግን ያው የብዙ ሂደት እስኪጠናቀቅ ድረስ የአማካሪ ድርጅቶቹ ዝርዝር ይፋ አይደረግም። ግን ያው በአብዛኛው ተፋሰሱ ውስጥ በብዛት ይሰሩ የነበሩ ድርጅቶች ናቸው የቀረቡ። ስለዚህ በዛሬና በነገ መካከል ነው ማለት ነው፣ ያ አማካሪ ድርጅት አንዱ ከመሀላቸው ተመርጦ የሚወጣው? እንደሱ አይደለም። እሺ አሁን በዘጠኙ ላይ ይስማማሉ። እንግዲህ ከዘጠኙ ውስጥ ምናልባት ሀገራቶቹ የማይፈልጉት ድርጅት ካለ ወይም ገለልተኛ ሊሆን አይችልም የሚሉት ድርጅት ካለ ያው ተነጋግረው ከዝርዝሩ እንዲወጣ ይደረጋል። ወይም ሀገራቶች ለምሳሌ ተመሳሳይ ድርጅት አቅርበውም ከሆነ ያ ከዝርዝሩ አንዱ እንዲወጣ ይደረግና እና የሚ የተመረጡት ወይም ከዘጠኝ ወይም ደግሞ ዘጠኝ በታች ሊሆኑ የሚችሉ ድርጅቶች ጥያቄ ይቀርብላቸዋል። ይህንን ጥናት እንዲያጠኑ የቴክኒካልና የፋይናንሻል ፕሮፖዛል እንዲያቀርቡ ይደረጋል። በዚሁ መሰረት መመዘኛ የሚዘጋጅና የምኒ ድርጅቶች ምናልባት ከአንድ ወር እስከ አንድ ወር ተኩል በሚሆን ጊዜ ውስጥ የተለመዱ አሰራር እንደሱ ነው። የራሳቸውን የቴክኒክና የፋይናንሻል ፕሮፖዛል ያቀርባሉ። ጥናትን እንዴት እንደሚያጠኑ፣ በምን መልኩ እንደሚያጠኑ፣ ምን ያክል ጊዜ እንደሚፈጅባቸው፣ የሚያስፈልጋቸውን ውጭ ያቀርባሉ። ከዛ ባለሙያዎቹ አስራ ሁለቱ ቁጭ ብለው በተስማሙበት መመዘኛ መሰረት አንዱን ድርጅት ከዘጠኙ ወይም ደግሞ በአጭር ዝርዝር ከወጡት ወይም ከተጋበዙት ውስጥ አንዱን ድርጅት በቴክኒክ ብቃትና ያ ባቀረበው ፋይናንስ ይመርጣሉ ማለት ነው። ያ የሚመረጠው ድርጅት እስከፊታችን መጋቢት ድረስ ጥናቱን አጠናቆ እንዲያቀርብ ይጠበቅበታል። እንግዲህ ድርጅቱ ምንድን ነው የሆነው? ድርጅቱ ከዚህ በኋላ ምናልባት አንድ ወር ወይም አንድ ወር በኋላ ነው ስራውን የሚጀምረው። ምክንያቱም የምርጫው ሂደት ቢያንስ አንድ ወር ተኩል እስከ ሁለት ወር ሊፈጅ ይችላል። እንግዲህ ድርጅቱ ይህን ጥናት በዚህን ያክል ጊዜ ነው አጥንቼ የማጠናቅቀው የሚለውን ያቀርባል ሀሳብ ጥናቱ የሚጠናቀቅበት ጊዜ በትክክለኛነት የሚታወቀው ያሸነፈው ድርጅት በዚህም ጊዜ አጠናቅቃሉ ብለው በአቀረበው መልኩ ነው እንጂ ያው አገራቶቹ በፈለጉት ላይሆን ይችላል። ስለዚህ ከዚህ ቀደም የተያዘው እስከ ፊታችን መጋቢት ድረስ ሊጠናቀቅ ይችላል ተብሎ የሚሰማው የተጨበጠ ነገር አይደለም ማለት ነው። እንግዲህ መጋቢት ማለት በጣም እየቀረበ መጥተዋል። ማርች ቱ ታውዝንድ ፊፍቲን ነው ታስቦ የነበረው። አዎ ያ በፍጹም ሊሆን የማይችል ነው። ምክንያቱም ድርጅቱ ቢያንስ ቢያንስ አሁን ኦክቶበር መሀል ላይ ያለ ነው ምናልባት ዲሴምበር መጨረሻ ላይ ወይም ዲሴምበር መሀል ላይ ስራ ቢጀምር ነው። እንዴት ሆኖ ከፈጠ ምናልባት ምን ያክል ጊዜ እንደሚፈጅበት አይታወቅም። ሕዳሴ ግድብ አርባ ከመቶ መጠናቀቁን ኢትዮጵያ አስታውቃለች በቅርቡ። ልክ ነው፣ አርባ ፐርሰንት ተጠናቋል። ይሄ ቡድን ጥናቱን እስከሚያስረክብ ድረስ ምን ያህል እጅ ይጠናቀቃል ብለው ያስባሉ? አቶ ፈቅ አህመድ፣ እንግዲህ ጥናቱ በምን ያክል ጊዜ ነው የሚጠናቀቀው የሚለውን ለማወቅ በጣም አስቸጋሪ ነው የሚሆነው ምክንያቱም የስራ ወሳኑን ስናይ ምናልባትም ከአንድ አመት እስከ አንድ አመት ተኩል ሊፈጅ ይችላል ጥናቱ የጥናት ሰሞኑን በምናይበት ወቅት ና ስለዚህ ምናልባት ጥናቱ ሲጠናቀቅ፣ ግድቡ በጣም ብዙ ሂደት ብዙ መንገድ ይጓዛል የሚል እመጣለን። በእርግጠኛነት መናገር የምንችለው ግን የመጀመሪያዎቹ ሁለት ዩኒቶች የማምረት ስራቸውን ይጀምራሉ ጥናቱ ከመጠናቀቁ በፊት አዎ፣ እንደውም እስከ ፊታችን ሰኔ ባለው ጊዜ የመጀመሪያው ክፍል እስከ ሰባት መቶ ሜጋዋት የሚደርስ ኃይል ማመንጨት ይጀምራል የሚል መረጃም አለ። እርስዎ እንደሚነግሩኝ ደግሞ አንድ አመትና አንድ አመት ተኩል የሚፈጅ ጥናት ከሆነ ራሱ ህዳሴ ግድብ የሚጠናቀቅበት ጊዜ ነው በቅዱ መሰረት እና ጥናቱና ግድቡ አብረውን የሚጠናቀቁት ማለት ነው። አሁ እንግዲህ ምንድን ነው ከጥናቱ የሚፈለገውም ቢሆን የግድቡን የውሃ አሞላልና የግድቡ የወደፊት የውሃ አለቃቀቅ መረጃ ለመስጠት ነው፣ ወይም ያንን ለማዘጋጀት መረጃ የተጠና መረጃ ያቀርባል። እና የሚፈለገውም በዛ ስለሆነ ያው ከዛው ጋር አብሮ መጠናቀቁም ጥሩ ግብአት የሚሆነ። ወደ ምሽቱ የመጨረሻ ቅንብር እንለፍ። የአሜሪካ መዝናኛ ክፍለ ጊዜ ነው ሰዓቱ። ሙዚቃ ሳይቋረጥ እንደ ጅረት ከሚፈስባቸው የኤሌክትሮኒክ ማጫወቻ ዘዴዎች በቀላሉና በቅጽበት ከኢንተርኔት ከሚቀዱ ሙዚቃዎች በሶሻል ሚዲያ ወይም ማኅበራዊ መገናኛ ብዙኃን መድረኮች አማካኝነት በስፋት እስከሚተዋወቁት የሙዚቃ ድግሶች ወይም ኮንሰርቶች ድረስ ዘመን የጠገበውን የሙዚቃ ኢንዱስትሪ ዘመን አፈራሹ ቴክኖሎጂ ከመሠረቱ ለውጦታል እየተባለ ነው። ጥበበኞቹና የኢንዱስትሪው አራማጆችም ከቴክኖሎጂው ጋር ለመራመድ ጥረት እያደረጉ ናቸው። ለአፍታ በጨረፍታ ቃኘት እናድርገው። ዕድሜ ለ21ኛው ክፍለ ዘመን ቴክኖሎጂ ሥራችንን ማስተዋወቅና የፈጠራ ጥበብ እጣፍንታችንን የመወሰን ኃላፊነት ዛሬ የእኛ ሆነዋል የሚል እምነት አለው። ሰበርባን ስካይስ የተባለው ሙዚቃ ባንድ ኒክ ሸርዊን የባንዱ መሪ ነው። ሶሻል ሚዲያዎች እንዴት ያለ ግሩም ነገር ፈጥረዋል! የፈጠራ ስራህን እንደ ፈቃድህ የማድረግ አቅም መታደል፣ ከሙዚቃ አሳታሚ ኩባንያዎች ጋር ከመፈራረም ይልቅ የራስህ ሙዚቃ አሳታሚ መሆን መቻል ምንኛ ነፃነት ያጎናጽፋል ነው ያለው ሸርዊን። ኢንተርኔትና የማህበራዊ ገጾች ለሙዚቀኞች የተሻለ እድል የሚያጎናጽፉ አዲስ በሮች ናቸው ይላል ሸርዊን። የስኬቱ ልዩ ማሳያም ለሙዚቃ አፍቃሪዎች ቀለም ብዙ ምርጫዎችን ማጎናጸፍ ነው። ከሁሉ በፊት የፈጠራ ስራ ውጤት ያስፈልግሃል። ከዚያም እነኝህን ባለቀለመ ብዙ ምርጫዎች ለመፍጠር የሚያስችሉ ሙዚቃና የሙዚቃ ቪዲዮ እንደሚመስለኝ። ከሁሉም በላይ ወሳኙ ግን የአንተ የሆነውን ልዩ መለያ መፍጠር መቻልህ ነው። እናም የማንነትን መለያ በሰዎች ልብ ውስጥ ታንጻለህ፣ ታትማለህ። በሚልከን ኢንስቲትዩት በመባል በሚታወቀው የምጣኔ ሀብት ተቋም በቅርቡ በተካሄደ አንድ ዓለም አቀፍ ጉባኤ የተሳተፉ የሙዚቃ ኢንዱስትሪ አዋቂዎችና አስፈጻሚዎች ስለ ቀጣዩ የሙዚቃ ዓለም ገበያ በተወያዩበት በዚህ መድረክ በዩናይትድ ስቴትስ የሙዚቃ ሲዲዎች ሽያጭ እያሽቆለቆለ ባለበት በአሁኑ ወቅት ድምፃውያኑና ሙዚቀኞች የሚያሳዩዋቸው የሙዚቃ ድግሶች፣ የሙዚቃ ኮንሰርቶች ቁጥር ግን በእጅጉ እየጨመረ መሆኑን ነው ያመለከቱት። የሙዚቃ ኮንሰርቶች ተወዳጅነት በገነነበት በአሁኑ ወቅት የኤሌክትሮኒክስ የዳንስ ሙዚቃ በመባል የሚታወቀውን ስልት ጨምሮ አሁን አሁን በማህበራዊ መገናኛ ብዙኃን እየታገዙ እዚህም እዚያም የሚዘጋጁት የሙዚቃ ፌስቲቫሎችም በአንጻሩ እያደጉ ናቸው። ፓስኳል ሮቴላ የኤሌክትሮኒክ የዳንስ ሙዚቃ ፌስቲቫል በተለያዩ ሀገሮች የሚያዘጋጀው ኢንሶማኒያክ የተባለው ኩባንያ መሪ ናቸው። የመድረክ መብራቶች ናቸው፣ ደናሾቹ የሚቀለሙባቸው በአይን አይተው የሚያደንቁ የሚያጣጥሙት ኮንሰርት ነው። ቆመው ከሚመለከቱት የተለመደው አይነት የሮክ ሙዚቃ ኮንሰርት በእጅጉ የተለየ መድረክ ነበር ያሉት አሁን የዚህን ሙዚቃ አድናቂዎች በዩናይትድ ስቴትስ ዛሬ የሚወዱትን ሙዚቃ ሳይቋረጥ እንደ ጅረት ከሚፈስባቸው ኤሌክትሮኒክ ማጫወቻዎች አሊያም ከኢንተርኔት የሚቀዱ ሙዚቃዎች ሊያገኙ ይችላሉ። ባብ ፒትማን የበርካታ ራዲዮ ጣቢያዎች ባለቤት የሆነው ክሊር ኮሚኒኬሽንስ የተሰኘው ኩባንያ አስተዳዳሪ ናቸው። የሙዚቃ አድናቂዎች ዛሬም ጥርት ብሎ በጆሯቸው የሚንቆረቆር ግሩም ሙዚቃ ፍለጋ የራዲዮ ጣቢያ ሞገዶችን ማስተካከላቸው ግን አልቀረም ይላሉ። አሪፍ ሙዚቃ ለመስማት የትየለሌ አማራጮች አሉ በሚመስልበት በዚህ አዲስ ዓለም የምንሰራው ሙዚቃ አሊያም የባንዴ እጣ ምን ይሆናል የሚል ስጋት እንደሌለው እርሱና ባንዱ የሚጫወቱትን ሙዚቃ ስልት የሚያደንቁ አድማጮች በኢንተርኔት አማካኝነት ያገኙታል ሲል የሰባርባን ስካይስ የሙዚቃ ባንድ መሪ ቅድም የሰማ ነው ኒክ ሸርዊን ይናገራል። የብዙዎች ድምፃውያንና ሙዚቀኞች ስሜትም ይሄን ነው። ለመሆኑ ኢትዮጵያ ሙዚቃ እድገት ይዞታስ ምን ይመስል ይሆን? ተነጋገሩ።